የአሜሪካ ድምፅ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 11 2016 ዓ.ም ዝግጅታችን ጀመረ በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት እንዲረግብ ዓለም አቀፉ ማህበረሰብ ጠየቀ። ደጋግመን እንደተናገርነው ዩናይትድ ስቴትስ ለሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊነት ሶማሊላንድንም ለሚጨምረው አንዲት ሀገርነቷና የግዛት አንድነቷ እውቅና ሰጥታለች። የሶማሊላንድ ጉዳይ የሶማሊላንድን ሕዝብ ጨምሮ በሶማሊያውያን የሚወሰን ጉዳይ መሆኑን እናምናለን። የሰማችኋቸው በዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ የሆኑትን ማይክ ሀመር ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በማዕከላዊ ኢትዮጵያ 29 ሰዎች በሀሰተኛ መረጃ ስርጭት ተጠርጥረው በቁጥጥር ስር ዋሉ፣ በትግራይ ክልል እየተጠቀመበት ያለው አዲስ ደንብ እንዲሻር ጥያቄ ቀረበ፣ የሚሉትና ሌሎች ዘገባዎችን በምሽቱ ስርጭታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ በስርጭቱ አብራን ትቆያለች። እንግዱ ወልዴ ለዜናው እዚህ አጠገቤ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ ጋብዛለሁ። አሁን ለዓለም አቀፍ ዋና ዋና ዜናዎች ወደ እንግዱ በድጋሚ እንደምናመሻችው የአፍሪካ ልማት ባንክ በኢትዮጵያ መደበኛ ስራውን እንደሚቀጥል አስታወቀ። በሱዳን በመካሄድ ላይ ያለው ጦርነትና በኢትዮጵያና በሶማሊያ መካከል የሚታየው ውጥረት በአፍሪካ ቀንድ መረጋጋት ላይ አደጋ ደቅኗል መባሉ እንዲሁም ትናንት ጉዳት የደረሰበት የሊቨርፑል አጥቂ ግብፃዊ መሐመድ ሳላህ አገሩ ከኬፕቨርድ ጋር ሰኞ ላለባት ግጥሚያ መጫወት ይችል እንደው ለመወሰን ዛሬ የሕክምና ምርምራ እንደሚደረግለት ሐኪሙ አስታወቁ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የአፍሪካ ልማት ባንክ የጸጥታ ኃይሎች በባንኩ ሠራተኞች ላይ ጥቃት ፈጽመዋል በሚል ከአንድ ወር በፊት ከኢትዮጵያ ያስወጣቸውን ሠራተኞች እንደሚመልስ አስታውቋል። ከኢትዮጵያ ባለሥልጣናት የደህንነት ዋስትና በመሰጠቱ ባንኩ በአገሪቱ መደበኛ ሥራውን እንደሚቀጥል ባንኩ ያወጣውን መግለጫ ጠቅሶ ሮይተርስ ዜና ወኪል ዘግቧል። የባንኩ ፕሬዚደንት አኪኑሚ አዴሲና ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ባለፈው የፈረንጆች ወር መጨረሻ ላይ መነጋገራቸውንና ጠቅላይ ሚኒስትሩም ለባንኩን ይቅርታ መጠየቃቸውን መግለጫው አመልክተዋል። ከዚህ በተጨማሪም ወደ ባንኩ መተላለፍ የነበረበትና ጠፍቷል የተባለውን ገንዘብ በተመለከተ ምርመራ ለማድረግ የኢትዮጵያ መንግሥት ለመተባበር እንደተስማማ መግለጫው ጨምሮ አመልክተዋል። ባንኩ በጉዳዩ ላይ አስተያየት ሲሰጥ የመጀመሪያው ሲሆን የኢትዮጵያ መንግሥት ግን ተፈጥረዋል ስለ ተባሉት ችግሮች እስካሁን ያለው ነገር የለም። በባንኩ ፕሬዝደንትና በጠቅላይ ሚኒስትር አብይ መካከል የነበረውን ውጤታማ ውይይት በመደረጉ ጠቅላይ ሚኒስትሩ ይቅርታ በመጠየቃቸው ባንኩ በኢትዮጵያ የተለመደ ስራውን ለመቀጠል ወስነዋል ብለዋል የባንኩ መግለጫ። ኢትዮጵያ በምግብ ራሷን ለመቻል በምታደርገው ጥረት ባንኩ አስፈላጊ አጋር ነው ሲሉ ጠቅላይ ሚኒስትር አብይ ዛሬ በኤክስ ማኅበራዊ መድረክ ላይ መልእክታቸውን አስፍረዋል። በሱዳን በመካሄድ ላይ ያለው ጦርነትና በኢትዮጵያና ሶማሊያ መካከል የሚታየው ውጥረት በአፍሪካ ቀንድ መረጋጋት ላይ አደጋ ደቅነዋል ሲሉ ዓለም አቀፍ ድርጅቶችና ህብረቶች አስታውቀዋል። የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ በሱዳን የሚገኙ ተዋጊ ቡድኖች በአስቸኳይ የተኩስ አቁም እንዲያደርጉ እንዲሁም ኢትዮጵያና ራስ ገዟ ሶማሌላንድ የባህር በርን በተመለከተ በተፈራረሙት መግባቢያ ሰነድ ምክንያት በሶማሊያና በኢትዮጵያ መካከል የተፈጠረው ውጥረት እንዲረግብ በጋራ ጠይቀዋል። የጋራ ጥሪው እንዳመለከተው ሁለቱ ጉዳዮች በአፍሪካ ቀንድ መረጋጋት ላይ አደጋ ደቅነዋል። በአካባቢው የሚገኙት የአሜሪካ የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሃመር የሱዳን ተፋላሚ ኃይሎች ውጊያቸውን በአስቸኳይ አቁመው ለዓለም አቀፍ የሰብአዊ ህጎችና የሰብአዊ መብቶች ተገዢ እንዲሆኑ ጠይቀዋል። አድማጮቻችንና ተመልካቾቻችን በዚህ ጉዳይ ላይ ሰፋ ያለ ዘገባ በአብይ ርዕሳችን ይኖረናል። በእስራኤልና በሐማስ መካከል የሚካሄደው ጦርነት በመካከለኛው ምስራቅ መካከለኛው ምስራቅን ወደሚያጥለቀልቅ ጦርነት እንዳይሸጋገር በሚሰጋበት በዚህ ወቅት የአሜሪካ ኃይሎች በኢራን በሚደገፉ ሁቲ አማጽያን ይዞታ ላይ ትናንት ሐሙስ ተጨማሪ ድብደባ ማድረጋቸው ተነግሯል። የአሜሪካው ፕሬዝደንት ጆ ባይደን አገራቸው ድብደባውን እንደምትቀጥል ቢያስታውቁም ሁቲዎች በቀይ ባህር ላይ በሚመላለሱ መርከቦች ላይ የሚያደርሱትን ጥቃት ግን አላቆሙም። በአሜሪካው የመከላከያ ሚኒስቴር መስሪያ ቤት ፔንታጋን የምክትል ቃል አቀባይ የሆኑት ሳብሪና ሲንግ ለዜና ሰዎች እንደተናገሩት የሁቲ አማጺያኑ ሁለት ጸረ መርከብ ባሊስቲክ ሚሳይሎችን የአሜሪካ ንብረት ወደሆነው የነዳጅ ጫኝ መርከብ ላይ ለማስወንጨፍ በዝግጅት ላይ ሳሉ የአሜሪካ ኤፍ 18 ተዋጊ ጄቶች አውድመዋቸዋል። ባለፈው አንድ ሳምንት ውስጥ አሜሪካ የመን ውስጥ በሚገኙ የሁቲ ኢላማዎች ላይ አምስት ጊዜ ጥቃት መፈጸሟ ታውቋል። ከትናንት በስቲያ ረቡዕ አሜሪካ ባደረገችው ድብደባ 14 የሁቲ ሚሳይሎችን መምታቷን አስታውቃለች። ሚሳይሎቹ ለመወንጨፍ ተዘጋጅተው ሳለ እንደተመቱ የአሜሪካ ማዕከላዊ እዝ አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በመጪው ሳምንት ዘጠና ሺህ ወታደሮች የሚሳተፉበትንና ከአስርት ዓመታት ወዲህ ከፍተኛ ነው የተባለ የጦር ልምምድ እንደሚያደርግ አስታውቋል። የስቴድፋስት ዲፌንደር 24 የተሰኘውና ለወራት የሚቆየው ልምምድ የቃል ኪዳን ድርጅቱ ግዛቶቹን ሁሉ እንደሚከላከል ለሩሲያ ለማሳየት ነው ተብሏል። ልምምዱ የሚደረገው የሩሲያና የዩክሬን ጦርነት አሸናፊ በሌለበት ሁኔታ በመቀጠል ላይ ሳለ ነው። ፕሬዚዳንት ፑቲን በዩክሬን ላይ ጥቃት እንዲጀመር ከማዘዛቸው ቀደም ብሎ ባሉት ወራት ኔቶ በሩሲያ እና በዩክሬን አካባቢ በግዛቶቹ የመከላከያ አቅሙን በማጠናከር ላይ እንደነበር ታውቋል። ለመካሄድ የታቀደውን ልምምድ በአካባቢው ኔቶ የሚያደርገውን እንቅስቃሴ ከቀዝቃዛው ጦርነት ወዲህ የታየ ትልቁ እንቅስቃሴ ነው ተብሏል። ልምምዱ በተጨማሪም የሩሲያ የኔቶ አባል አገርን ከማጥቃት እንድትታቀብ ለማድረግ ያለመ ነው ተብሏል። እንግሊዝ ለልምምዱ 20 ሺህ ጦሯን፣ ተዋጊ ጀቶች፣ የቅኝት አውሮፕላኖችን፣ የጦር መርከቦችንና ባህር ሰርጓዥ መርከቦችን እንደምትልክ ታውቋል። ሰሜን ኮሪያ በባህር ውስጥ ተጓዥና ኒውክሌር ተሸካሚ የሆነ ድሮን መሞከሯን ዛሬ አስታውቃለች። ሙከራው አሜሪካ፣ ደቡብ ኮሪያና ጃፓን በጋራ ለሚያደርጉት የባህር ላይ ልምምድ የተሰጠ ምላሽ ነው ተብሏል። በተጨማሪም ሙከራው የተደረገው የሰሜን ኮሪያው መሪ ኪም ጆንግ ኡን አገራቸው ለረጅም ጊዜ ይዛ የቆየችውንና ከደቡብ ኮሪያ ጋር በሰላም እንደገና ገና መዋሃድ እንደምትሻ የሚገልጸውን ህገ መንግስታዊ ድንጋጌ የሚሽር እና በምትኩም ደቡብ ኮሪያን እንደ ቀንደኛ የውጭ ጠላት በሚቆጥር አንቀጽ እንደሚተካ ማስታወቃቸውን ተከትሎ ነው። ሰሜን ኮሪያ እንዳለችው የባህር ውስጥ ድሮኑ ባለፈው ዓመትም ተሞክሮ የነበረ ሲሆን የጠላት መርከቦችንና ወደቦችን ለማጥቃት ታስቦ የተሠራ ነው። የደቡብ ኮሪያ መከላከያ ኃይል በበኩሉ ድሮኑ ያለውን ብቃት በተመለከተ ሰሜን ኮሪያ አጋና አቅርባለች ብሏል። በኮሪያ በአረገብ መሬት አካባቢ ያለው ውጥረት ከመቼውም ጊዜ በላይ ማየሉ ታውቋል። ሰሜን ኮሪያ የመሳሪያ ሙከራዋን በማጣጧፏ እና የኒኩሌር ዛቻ በማድረግ ላይ ስትሆን በምላሹ ደግሞ አሜሪካና በእስያ የሚገኙ አጋሮቿ የጋራ ወታደራዊ ልምምዳቸውን አጠናክረው ቀጥለዋል። በመጨረሻም ግብጻዊው የእግር ኳስ ኮከብ ሞሐመድ ሳላህ ትናንት አገሩ ከጋና ብሔራዊ ቡድን ጋር በነበረባት ግጥሚያ ወቅት በቋንጃው አካባቢ የደረሰበት ጉዳት እንደሚመረመር የብሔራዊ ቡድኑ ሐኪም አስታውቀዋል። የሊቨርፑል አጥቂ ሳላህ ትናንት ግብፅ ከጋና ጋር ሁለት ለሁለት በተለያየችበት የቡድን ቢ ጨዋታ ወቅት ከመጀመሪያው ግማሽ መጠናቀቅ ቀደም ብሎ በደረሰበት ጉዳት ምክንያት አቋርጦ ለመውጣት ተገዷል። ሳላህ ቋንጃው አካባቢ ውጋት ስላጋጠመው ተቀይሮ ሊወጣ ችሏል ሲሉ የቡድኑ ሐኪም መሐመድ አቡ ኤሌላ ለኤኤፍፒ ዜና ወኪል ተናግረዋል። ግብፅ ከኬፕ ቨርድ ጋር ሰኞ ላለባት ግጥሚያ መጫወት ይችል እንደው ለመወሰን ዛሬ የሕክምና ምርመራ ይደረጋል ብለዋል ዶክተሩ። የ31 ዓመቱ ሳላ ባረፈበት ሆቴል ካለ ችግር ሲራመድ እንዳየው የኤፍፒ ዘጋቢ በሪፖርቱ አመልክቷል። ግብፅ ሰኞ ከኬፕ ቨርድ ጋር ያለባት ጨዋታ ወደሚቀጥለው ደረጃ ከሚያልፉ 16 ቡድኖች አንዱ ለመሆን ወሳኝ ይሆናል። የአፍሪካ ጨዋታ ዛሬም በመቀጠል ኬፕ ቨርድ ሞዛምቢክን 3 ለ0 ስትረታ ሴኔጋልና ካሜሩን በአሁኑ ሰዓት በአሁኑ ሰዓት መጫወት ላይ ሲሆኑ ጊኒና ጋምቢያ ደግሞ ከምሽቱ ሦስት ሰዓት ላይ እንደሚገናኙ ይጠበቃል። ክብራትና ክብራን ለምሽቱ ያስኩ ዜና በዚሁ ተጠቃሏል። ለቀሪው ዝግጅቶች ወደ ስመኝ መላቸዋሉ። እንግዱን ለዓለም ዜናዎቹ እጅግ አድርጌ ያመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 10 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድምፅና ምስል ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድኅረ ገጽ ፕሮዲውሰራችን አበባየው ገቢያውም አብረውን ያመሻሉ። በድጋሚ ለ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እና በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን ወደ ቀዳሚው አብይ ርዕስ ዘገባ እንለፍ። ኢትዮጵያና ሶማሊያ በተፈራረሙት የመግባቢያ ሰነድ ምክንያት በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት እንዲረግብ የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ጥሪ አቀረቡ። የዩጋንዳ ዋና ከተማ ካምፓላ ላይ በተካሄደው የምስራቅ አፍሪካ ሀገሮች በየነ መንግስታት የልማት ባለስልጣን ወይም ኢጋድ ጉባኤ ላይ የተገኙት መልእክተኞች የሱዳን ተፋላሚ ወገኖችን በአስቸኳይ ተኩስ አቁም እንዲያደርጉ ያሳሰቡ ሲሆን ሁለቱ ቀውሶች በአፍሪካ ቀንድ ቀጠና መረጋጋት ላይ አደጋ መደቀናቸውን ተናግረዋል። የአሶሴትድ ፕሬስን ዘገባ ቆንጂት ታየ ታቀርበዋለች። ትናንት ሐሙስ ካምፓላ ላይ በተካሄደው የኢጋድ አባል ሀገሮች ጉባኤ ላይ የጅቡቲ ፕሬዚደንት ኢስማኤል ኦማር ገሌ፣ የኬንያው ፕሬዚደንት ዊሊያም ሩቶ፣ የሶማሊያው ሀሰን ሼክ መሐሙድ ና የደቡብ ሱዳን ፕሬዚደንት ሳልቫ ኪር ተገኝተዋል። የኢትዮጵያ መንግስት ግብዣው የቀረበበት ጊዜ አጭር መሆኑን በምክንያትነት በመጥቀስ በስብሰባው ላይ እንደማይገኝ አስቀድሞ ማስታወቁ ይታወሳል። መሪዎቹ በጉባኤያቸው መጨረሻ ባወጡት መግለጫ በቀጣናዊ ያሉትን ውጥረቶች ለማርገብ ገንቢ ውይይት እንዲደረግ ጥሪ አቅርበዋል። ስብሰባውን በሊቀመንበርነት የመሩት የጅቡቲው ፕሬዚደንት ጌሌ ውጥረቶቹን ለማርገብ በሚደረጉ ጥረቶች ብርቱ አመራር እንደሚያስፈልግ ነው የተናገሩት። ዛሬ እዚህ የተሰበሰብነው በእህት አገራችን በሱዳን ካለው አውዳሚ ጦርነትና በቅርብ ጊዜ ደግሞ በኢትዮጵያና በሶማሊያ ግንኙነት ዙሪያ ከተፈጠሩት ሁኔታዎች ጋር ተያይዞ ቀጣናችን አጣዳፊና ፈታኝ ሁኔታ ውስጥ ባለበት በዚህ ወቅት ነው። እነዚህ ፈተናዎች ጠንካራ አመራር፣ የማያወላውል ቁርጠኝነትና በድንበርም ይሁን በርዕዮተ ዓለም ያልተገደበ የጋራ ራዕይ የሚጠይቁ ናቸው። በኢጋድ የመሪዎች ስብሰባ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀማት፣ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ተወካይ ማይክ ሃመር፣ የአውሮፓ ህብረት እና የአረብ ሊግ መልእክተኞች እንዲሁም ሌሎችም ተወካዮች ተገኝተዋል። ሶማሊላንድ ለሚጨምረው የሶማሊያ አንድነት እውቅና ያላቸው መሆኑንም አሰምተዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልኡክ ማይክ ሃመር በኢትዮጵያና በሶማሊላንድ መካከል የተፈረመውን ኢትዮጵያ የቀይ ባህር በር የምታገኝበትን የመግባቢያ ሰነድ አልሸባብ ተዋጊ ለመመልመል እየተጠቀመበት መሆኑ አሳሳቢ ነው ብለዋል። ደጋግመን እንደተናገርነው ዩናይትድ ስቴትስ ለሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊነት፣ ሶማሊላንድንም ለሚጨምረው አንዲት አገርነቷና የግዛት አንድነቷ እውቅና ሰጥታለች። የሶማሊላንድ ጉዳይ የሶማሊላንድን ሕዝብ ጨምሮ በሶማሊያውያን የሚወሰን ጉዳይ መሆኑን እናምናለን። በተለይ የሚያሳስበን በኢትዮጵያና በሶማሊላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ እየጨመረ ከመጣው ውጥረት ሶማሊያውያን ከአፍሪቃ ቀጠናዊና ከዓለም አቀፋዊ አጋሮች ጋር ሆነው የአልቃይዳ የምስራቅ አፍሪቃ ቅርንጫፍ በሆነው አልሻባብ ላይ በሚያካሄዱት ውጊያ ላይ የደቀነው የማደናቀፍ አደጋ ነው። አልሻባብ ኢትዮጵያና ሶማሊላንድ የፈረሙትን የመግባቢያ ሰነድ አዳዲስ ተዋጊዎችን ለመመልመል እየተጠቀመበት መሆኑን የሚያመለክቱ አሳሳቢ ምልክቶች ከወዲሁ እያየን ነው። የአፍሪካ ህብረትና የአውሮፓ ህብረትም ለሶማሊያ ሉዓላዊነትና የግዛት አንድነት ያላቸውን እውቅና ገልጸዋል። ኢትዮጵያና ሶማሊላንድ የመግባቢያ ስምምነቱን መፈረማቸውን ተከትሎ ውጥረቱ እየተባባሰ ሄዷል። ሶማሊላንድ በባህር በሩ ለውጥ ከኢትዮጵያ በቅርቡ የነጻ ሀገርነት እውቅና አገኛለሁ ብላ የምትጠብቅ ሲሆን ይህም ሶማሊያን አስቆጥቷታል። ሱዳንም በሚመለከት የአሜሪካው ልዩ ተወካይ ማይክ ሀመር ሲናገሩ የሱዳን የጦር ኃይል አዛዥ ጄኔራል አብደል ፋታህ ቡርሃንና የፈጥኖ ደራሽ ኃይሎቹ አዛዥ ጄኔራል መሐመድ ሀምዳን ዳጋሎ ሄሜቲ አውሮፓውያን አቆጣጠር ታህሳስ ዘጠኝ ቀን በተካሄደው የኢጋድ የመሪዎች ጉባኤ ላይ ካለ አንዳች ቅድመ ሁኔታ ተኩስ አቁም ለማድረግ የገቡትን ቃል ማክበር እንዳለባቸው አሳስበዋል። ግጭቱ ቀጥሎ ሱዳን የተበታተነች እንደሆነ ተጠያቂነቱ በነሱ ላይ እንደሚያርፍም ነው ማይክ ሀመር አክለው ያሳሰቡት። ሄሜቲ በትናንቱ የኢጋድ ስብሰባ ላይ የተገኙ ሲሆን ንግግር ግን አላደረጉም። የሱዳን መንግስት ሄሜቲ በጉባኤው ላይ እንዲገኙ መጋበዛቸውን የሀገሬን ሉዓላዊነት የጣሰ አድራጎት ነው በማለት ወንጅሎ ከኢጋድ ጋር ያለውን ግንኙነት ባለፈው ማክሰኞ አቋርጧል። የአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ አኔት ዌበር ሁለቱ የአፍሪካ ቀንድ ቀውሶች ባለ ዙሪያ ከሚዘዋወሩ ጭነቶች ውስጥ አስር ከመቶ ከሚያልፍበት ወሳኙ የቀይ ባህር መስመር ጋር ተያያዥ መሆናቸውን አሳስበው የአፍሪካ ቀንድ ሀገሮች የየመን ሁቲዎች በአካባቢው በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ለማስቆም በጋራ እርምጃ እንዲወስዱም ጥሪ ያሰምተዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ዙር ዘገባውን ተከታትላችኋል። የመጽሔት ትንታኔው ይቀጥላል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የሐሰት ማህበራዊ ሚዲያ ገጽ በመጠቀም በህዝቦች መካከል ግጭትና ብጥብጥ እንዲፈጠር መረጃ ሲያሰራጩ ነበር ያላቸውን 29 ሰዎች ማሰሩን ትላንትና ሐሙስ አስታውቋል። የታሳሪ ቤተሰቦችና የክልሉ ነዋሪዎች በበኩላቸው ግለሰቦቹ የታሰሩት የአካባቢውን ባለስልጣናት ስለነቀፉና በክልሉ አሉ ያሏቸውን ብልሹ አሰራሮች ተችተው በስማቸው በተከፈተ ገጽ በመጻፋቸው እንጂ እንጂ ሐሰተኛ ገጽ ተጠቅመው ግጭት ቀስቃሽ መልእክቶችን አላስተላለፉም ሲሉ ለአሜሪካ ድምጽ ተን አስረድተዋል። የአሜሪካ ድምጽ በዚህ ጉዳይ አስተያየታቸውን የጠየቃቸው የሐዋሳ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህርና ተመራማሪ እያየው አለምየው እርምጃው የሀሳብ ነፃነትን የሚገድብ መሆኑን ጠቅሰው ሐሳብ የመግለጽ መብት በዓለም አቀፍ የሰብአዊ መብቶች ድንጋጌዎች በኢትዮጵያ ህገ መንግስትና የጥላቻ ንግግርና ሀሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር በወጣው አዋጅ መሰረት መፈጸም እንዳለበት ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አልኳል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊና የጸጥታ መረጃ ዘርፍ ኃላፊ አቶ ኃይሉ ማቴዎስ የአሰት ማህበራዊ ሚዲያ ገጽ በመጠቀም በሕዝቦች መካከል ግጭትና ብጥብጥ እንዲፈጠር መረጃ ሰራጅተዋል የተባሉ 276 ሰዎች መለየታቸውን ከእነዚህም ውስጥ 145ቱ እንዳይጽፉ መከልከላቸውና ሌሎቹ መታሰራቸውን ትላንት ለደቡብ ቴሌቪዥን በሰጡት ቃል ተናግሯል።

መሀመድ የተባለም ወንድሙ እ አካባቢ ላይ በጣም የሚታወቀው አንድ ነገር አለ። የመንግስት ሰራተኛ አይከፈልም መሥሪያ ቤቶች በአብዛኛው ዝግ ናቸው። ደሞዝ አያት አምስት ወር የማይከፈልበት ሀገር ነው። ከዚህ ጋር ተያይዞ ይጽፋል ማዳበሪያ እኛ አካባቢ ሀያ ሺህ ብር ነው የሚሸጠው፣ ደግሞ በህጋዊ መንገድ መጠየቅ ማዳበሪያ ከመንግስት የመጣውን ተካይዞ የዞኑ አመራር ይህን ችግር እየፈጠር እንዳለ ስጽፍ ነበር። ይህን ነው ሲያወራ የነበረው። ስለዚህ ይህን ሰው ለማሰር ብቸኛ ምክንያት ግጭት ለመፍጠር ምናምን የሚል ነገር ነው የሚጠቀሙት። ይሄ የተሳሰተ ነገር ነው። የጸጥታ ቢሮ ኃላፊ አቶ ተመዝገን ካሳ ለአገር ውስጥ ብዙሃን መገናኛ በሰጡት አስተያየት በክልሉ በተለይም በወልቂጤ ከተማ በጉራጌና በቀበና መካከል ባለፈው ጥቅምት ሁለት ቀን ሁለት ሺህ አስራ ስድስት ዓመተ ምህረት የተነሳውን ግጭት ጠቅሰው ተናግሯል። ማህበራዊ ሚዲያዎችን ለይተን ከለየናቸው ልማታዊ የሆኑ አጋዥ የሆኑ የመንግስት መካከል እንዲስራ የሚያነሳሱ ክፍተቶችን የሚያሳዩ

ይዘን በጋታዎቹ ለህግ ይቀርባሉ። አቶ መሀመድ ግን ወንድማቸው ሆነን ሌሎች ወጣቶች የታሰሩት በአካባቢው ባለስልጣናት ላይ ወቀሳ ስለሰነዘሩ ነው ይላሉም መለሰ በግልጽ በራሱ ቤጅ ነው የሚታገለው ና አሁን አሁን ከፌዴራል መንግስት ጋር ያለው ነገር እየጠበቀ ስለመጣ ይመስለኛል ያላቸውን ችግር ያላቸውን ዝርፍያና ሌሎች ችግሮችንም እንዳያጋልጥ በሚል የሆነ ጭቃ ለመቀባት የሚካሄድ አካሄድ ነው ያለው። አሁን ላይ በሀገር አቀፍ ደረጃ የብልጽግና ፓርቲ ወይንም መንግስት እየሰራ ያለውን ልማትና አጠቃላይ እንቅስቃሴ ይደግባል የሚያደግ ይሄ ነው ንገራቸው ከመንግስት ጋር ጥብቅ የሆነ ነገር ከመጣ ጉዳት ይወጣ ነው በቃ ይህ ልጅ ጉዳችንን ያጋልጣል፣ አንድ ቀን ልንጠይቅ እንችላለን የሚል መንግስት አመራር ችግር በተለይ መካከላ ኢትዮጵያ ውስጥ በተለይም ደግሞ ያዘ። ቪኦኤ በዚህ ጉዳይ አስተያየታቸውን የጠየቃቸው የአዋሳ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን መምህርና ተመራማሪ እያዩ አለማየው ሀሳብን የመግለጽ መብት ዓለም አቀፍ ደረጃ እውቅና ከሚሰጣቸው መሰረታዊ መብቶች ውስጥ አንዱ ነው ብሏል። ዓለም አቀፍ የሰብአዊ መብቶች ድንጋጌ ሳብን በነጻነት የመግለጽ መብት በምንም አይነት ሁኔታ የማይገፈፍ እንደሆነ፣ ወደ ሀገራችን ስንመጣ ደግሞ በህገ መንግስቱ አንቀጽ 29 ይላል ሃሳብን የመግለጽ መብት እንደሚጠበቅ ማለት ነው። በሀገሪቱ ህጎች ነገር ግን በዚሁ አንቀጽ በንዑስ አንቀጾች ስር የሚገለጹ ሀሳቦች በተለይ በመገናኛ ብዙኀን የሚተላለፉ ግጭትን የሚቀሰቅሱ ጊዜ ከአንድ ብሔር ጋር የሚያጋጭ በአንድ ቡድን ላይ ሰውን የሚያስነሱ ሲሆኑ ክልከላ ሊደረግባቸው እንደሚችል ተቀምጦ እናገኘዋለን ህገ መንግስት። በኋላ ደግሞ ሐሰተኛ መረጃንና የጥላቻ መልእክቶች ለመከላከል ሲባል የወጣ አዋጅ አለ። አሁን እንግዲህ ሶስት አይነት የተለያዩ የህግ ማቀፎች አሉ ማለት ነው በዚህ ስር። ስለዚህ በዚህ አዋጅ ራሱ ሀሳብን መግለጽ ግን ይበረታታ ነው እንጂ ለመንቀፍ አይደለም የሚል ራሽናል ይቀመጣል። ነገር ግን ወደ ተግባራዊነቱ ስንመጣ አልፎ አልፎ ከአዋጁ ጋርም ከህገ መንግስቱ ጋርም ዓለም አቀፍ ኮንቬንሽን ጋር አብረው የሚያሄዱ ድርጊቶች ሲፈጸሙ ናያለ ሰዎች የሆነ ነገር ስለጻፉ ብቻ የሚታሰሩበት ሁኔታ ሲፈጠር ናያለን። እነዚህን ህጎችን በተመለከተም የአፈዛጠን ክፍተት አለ ሲሉ ተናገሩት አቶ እያየው። በአንጻሩ ሀሳብን በነጻነት የመግለጽ መብት ለመጠቀም የሚጥፉ ግለሰቦች እና መገናኛ ዘዴዎች ኃላፊነት በተሞላ አኳኋን መረጃ እንዲያስተላልፉ መክረዋል። ሰው የተባሉ ሰዎች የጻፉበት ነገር ሲኮንሱ ክሊር ዴንጀር ከሌለው በቀር አዋጁ ላይ በተቀመጠው ህገ መንግስቱ ላይ በተቀምጠው እን አለም አቀፍ የሰብዓዊ መብቶች ድንጋጌ ላይ በተቀምጠው መሰረት የሚያሳስር ነገር ላይኖር ይችላል የሚል ሀሳብ ነው ያለ ከዚህ ጋር ተያይዞ ግን አሁን በእኛ ሀገር በመደበኛ መገናኛ ብዙሀንም በማህበራዊ መገናኛ ብዙሀንም መልዕክቱ ተላልፈው ብዙ ጉዳት ደርሰን ስ አንደኛ ውራሽናልን ይሄ አዋጅ ሲወጣ እነዚህም ጉዳቶች ለመከላከል እዛው አዋጅ ላይ ደግሞ የፖለቲካ ትችት ስለሰነዘረ ብቻ ሰው በዚህ ጥፋት ሊጠይቅ እንደማይችል ያስቀምጣል። ሀሰተኛ መረጃ ቢሆን ያንን መረጃ ያካፈለው ሰው ለማጣራት እርሱ የሚችለውን ያህል ሄዶ ከሆነ ይላል ከሆነ እንደ ሀሰተኛ መረጃ ተቆጥሮ ላይጠየቅበት ይችላል ይላል። ስለዚህ እነዚህ ሁሉ እንትኖች እያሉ ግን አሁን የምናየው ነገር የሆነ ሰው የሆነ ነገር በጻፈ ቁጥር ፖለቲካል ኢንቴንሽን ያለ በሚመስሉ መልኩ ለት ይዳረግ እያስተዋልን ነው። ክፍተቶችን ያነሱት የጋዜጠኝነትና የኮሚኒኬሽን መምህርና ተመራማሪ እያየሁ አለማየሁ የመፍትሄ ሀሳቦችን ሲያስቀምጡ ዓለም አቀፍ ድንጋጌዎችን የኢትዮጵያ ህገ መንግስትን ማክበርና በህብረተሰቡ ላይኖር ይችላል የሚል ሀሳብ ነው ያለኝ። ከዚህ ጋር ተያይዞ ግን አሁን በእኛ ሀገር በመደበኛ መገናኛ ብዙሀንም በማህበራዊ መገናኛ ብዙሀንም መልእክቶች ተላልፈው ብዙ ጉዳት ሲደርሰናል፣ ሶ አንደኛ አውራሽናልም ይሄ አዋጅ ሲወጣ እነዚህም ጉዳቶች ለመከላከል እዛው አዋጅ ላይ ደግሞ የፖለቲካ ትችት ስለሰነዘረ ብቻ ሰው በዚህ ጥፋት ሊጠየቅ እንደማይችል ያስቀምጣል። ሐሰተኛ መረጃም ቢሆን ያንን መረጃ ያካፈለው ሰው ለማጣራት እርሱ የሚችለውን ያህል ሄዶ ከሆነ ይላል ከሆነ እንደ ሐሰተኛ መረጃ ተቆጥሮ ላይጠየቅበት ይችላል ይላል። ስለዚህ እነዚህ ሁሉ እንትኖች እያሉ ግን አሁን የምናየው ነገር የሆነ ሰው የሆነ ነገር በጻፈ ቁጥር ፖለቲካል ኢንቴንሽን ያለው በሚመስል መልኩ ለስፍ ሲዳረግ እያስተዋልን ነው። ክፍተቶችን ያነሱት የጋዜጠነትና የኮሚኒኬሽን መምህርና ተመራማሪ እያየሁ አለማየሁ የመፍትሄ ሀሳቦችን ሲያስቀምጡ ዓለም አቀፍ ድንጋጌዎችን፣ የኢትዮጵያ ሕገ መንግሥትን ማክበርና በህብረተሰቡ ዘንድ የመረጃ አስረጫጨትና አጠቃቀምን ግንዛቤ መፍጠር ይገባል ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም በተከታይ ዘገባ ደግሞ ወደ ትግራይ ክልል እናልፋለን። በትግራይ ክልል ጊዜያዊ አስተዳደሩ በቅርቡ ያወጣውና በስራው ላይ ያዋለው የደንብ ቁጥር አራት ሁለት ሺ አስራ ስድስት የህገ መንግስቱ ጋር ስለሚቃረንና ለሰብአዊ መብቶች ጥሰት ስለሚዳርግ በህገ መንግስት ጉዳዮች አጣሪ ጉባኤ እንዲሻር መጠየቁን ሂዩማን ራይትስ ፈርስት የተሰኘ የኢትዮጵያ የመብት ተሟጋች ድርጅት አስታወቀ። የድርጅቱ ዳይሬክተር አቶ ተስፋ ለንበረሀ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ጊዜያዊ አስተዳደሩ ያወጣው ይህ ደንብ በፕሪቶሪያው ስምምነት ህጋዊነቱን አቶ በፈረሰው ክልላዊ ምክር ቤት የወጡት የአስቸኳይ ጊዜ አዋጆች በስራ ላይ እንዲቀጥሉ የሚያደርግ መሆኑን ተናግረዋል። በጉዳዩ ላይ ከትግራይ ክልል ፍትህ ቢሮ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ገብረ ሚካኤል ገብረ መድህን ዝርዝራለው። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ያወጣውና ከህዳር 26 ቀን 2016 ዓ.ም ጀምሮ ሥራ ላይ እንዲውል የተወሰነው ደንብ ቁጥር 4 2016 በህገ መንግስት ጉዳዮች አጣሪ ጉባኤ እንዲሻር አቤቱታ መቅረቡን የሂውማን ራይትስ ፈርስት ዲሬክተር አቶ ተስፋ ዓለም በርሀ ለአሜሪካ ድምፅ ገልጸዋል። በፕሪቶሪያው ስምምነት መሠረት ሕጋዊ አይደለም ተብሎ በፈረሰው የትግራይ ክልል ምክር ቤት የወጡት የአስቸኳይ ጊዜ አዋጆች አሁንም እንዲቀጥሉ በመደረጋቸው ድርጅታቸው አቤቱታ ማቅረቡን ተናግረዋል። አዲሱ ደንብ ካስቀጠላቸው አዋጆች መካከልም ከአንድ ሺህ በላይ የፖሊስ አባላትን ከስራ ያሰናበተው አዋጅ እንደሚገኝበት ድሬክተሩ ይናገራሉ። የመጀመሪያው በጦርነቱ ወቅት ወጥተው የነበሩ ህጎች፣ አዋጆች ለምሳሌ አንዱና ትልቁ ነባሩን የሆነ ፖሊስ ኮሚሽን በማፍረስ እንደ አዲስ ያዋቀረ አንድ አዋጅ ነበረ። ስለዚህ ያን አዋጅ አሁንም እንዲቀጥል ነው ደንቡ በግልጽ ያስቀምጠው። በጦርነቱ ወቅት በወጡ አዋጆች አንድ ሺ ና ሁለት ሺ የሚሆኑ የፖሊስ አባላት የነበሩ ከድሩ ሀያ ና ሰላሳ አመት ያገለገሉ ማለት ነው ያለምንም ክፍያ ያለምንም ህጋዊ መሸኛ እንዲበተን ነው የተደረገው። ከዚህ በተጨማሪም አዲሱ ደንብ የፈጠራቸው ሌሎች ችግሮች መኖራቸውን አቶ ተስፋ አለም አመልክተዋል። ሁለተኛው በነዚህ በጦርነቱ ወቅት በወጡ አዋጆች የተቀጡ ሰዎች በወንጀልም ሊሆን ይችላል፣ በፍታ ብሔር የተወሰነም ሊሆን ይችላል። በተለይ በወንጀል የተቀጡ ሰዎች ይግባኝ እንዳይሉ የከለከለ ደንብ በመሆኑ ነው። ሶስተኛ ችግር ጦርነቱ ሲጀምር ከጥቅምት ሀያ አራት ሁለት ሺ አስራ ሶስት እስከ ህዳር ሰላሳ ሁለት ሺ አስራ ስድስት ዓመተ ምህረት የመንግስት ሰራተኞች ውዝፍ ደሞዝ እንዳይጠይቁ ወደ ፍርድ ቤት እንዳይሄዱ ተከልክለዋል የሚል ድንጋጌ ስለያዙ ነው። ይኸው ደንብ በፌዴራሉ ህገ መንግስት ላይ ከተቀመጡት ድንጋጌዎች ጋራ እንደሚቃረንም ነው ዲሬክተሩ የገለጹት። ህገ መንግስት የበላይነት አንቀጽ ዘጠኝ ህዝባር አንድ ተጣሰ በማለት ነው። የመጀመሪያው ማለት ነው። ሁለተኛው የይግባኝ መብት የሚገድብ ወደ ሰበር ፍርድ ቤት መሄድ አይቻልም ብሎ የሚገድብ ደንብ መውጣቱ ከህገ መንግስቱ ከኢፊድሪ የፌዴራል ህገ መንግስት አንቀጽ ሰማኒያ ህዝባር ሶስት ሀ ማንኛውም ውሳኔ መሰረታዊ የሆነ የህግ ስህተት አለበት ተብሎ ከታመነ ወደ ፌዴራል ሰበር ፍርድ ቤት መቅረብ አለበት ብሎ ህገ መንግስቱ በግልጽ ያስቀምጣል። ይሄ ደንብ ግን በደንብ ለዛውም ማለት ነው ወደ ሰበር ፍርድ ቤት መሄድ አይቻልም ብሎ ህገ መንግስቱን ነው የሻረው። ሶስተኛውም የመንግስት ሰራተኞች የመንግስት ሰራተኞች ብቻም አደለም የግል ሰራተኞች የነበሩ በሁለቱ አመት ውስጥ እስከ ህዳር ሰላሳ ሁለት ሺህ አስራ ስድስት አመተ ምህረት ያለውን ውዝፍ ደሞዝ መጠየቅ አይቻልም ብሎ ስላስቀመጠ ይህ ደግሞ የኢፌዴሪ ህገ መንግስት አንቀጽ ሰላሳ ሰባት ማንኛውም በፍርድ ቤት እንዲጠየቅ የሚገባውን ጉዳይ መብት የሚገድብ ነው ማለት ነው። በዚህ ደንብ መውጣት የህገ መንግስት ጥሰት ተፈጽመዋል ብሎ የሚያምነው ሂውማን ራይትስ ፈርስት ደንቡ እንዲሻር በፌዴሬሽን ምክር ቤት ስር ለሚገኘው የህገ መንግስት ጉዳዮች አጣሪ ጉባኤ አቤቱታ ማቅረቡን አቶ ተስፋ ዓለም ገልጸዋል። እነዚህ ድንጋጌዎች ከህገ መንግስቱ የሚጣረሱ የሚቃረኑ ስለሆነ የህገ መንግስት የበላይነት ተከብረው ያው የደንቦቹ ድንጋጌዎች መሻር አለባቸው። ሙሉ በሙሉ ተሽረው ብሮ የነበሩ የፖሊስ አባላት ወደ ስራቸው እንዲመለሱ ይግባኝ የማለት መብታቸው የተገደቡ በዚህ ድን በዚህ ደንብ ይግባኝ የማለት መብታቸው እንዲከበር ደሞዛቸውን መጠየቅ የተከለከሉ በዚህ ደንብ ደሞዛቸውን እንዲጠይቁ መብት እንዲሰጣቸው ይሄን ደንብ እንዲሽረው ነው የህገ መንግስት አጣሪ ጉባኤው ወደ ፌዴሬሽን ምክር ቤት አቅርቦ ይሄ እንደ እንዲሽረው ነው ጥያቄያችን ማለት ነው። የመብት ተሟጋቹ ድርጅት አቤቱታ ለህገ መንግስት ጉዳዮች አጣሪ ጉባኤ መቅረቡን የአሜሪካ ድምፅ አረጋግጠዋል። በዚህ ዙሪያ የትግራይ ክልል ፍትህ ቢሮ ኃላፊ ምላሽና አስተያየት እንዲሰጡን በስልክና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ሊሳካልን አልቻለም። የክልሉ ጊዜያዊ አስተዳደር አንድ ከፍተኛ የሥራ ኃላፊ ከዚህ ቀደም ማንነታቸው እንዳይጠቀስ በመጠየቅ ለአሜሪካ ድምፅ በሰጡት አስተያየት ግን በጦርነቱ ወቅት የወጡት የአስቸኳይ ጊዜ አዋጆች በሂደት እንደሚሻሩና ወደ መደበኛው የህግ አሰራር እንደሚገባ ተናግረው ነበር። በፍርድ ቤቶች በአዋጆቹ የተፈረደባቸው ሰዎችና በክርክር ሂደት ላይ ያሉ ጉዳዮችን በተመለከተ ደግሞ የባለሙያዎች ቡድን ተቋቁሞ መፍትሄ እያፈላለገ እንደሆነ በጊዜው ጠቅሰዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ የአውሮፓ ህብረት ፓርላማ የተኩስ አቁም እንዲደረግ ውሳኔ ማሳለፉን እንዲሁም የጋዛ የጤና ባለስልጣናት የጤና ስርዓቱ በአስር ሺዎች የሚቆጠሩ ጉዳት የደረሰባቸውን ሰዎች መሸከም አቅቶት የመውደቅ ጫፍ ላይ ይገኛል ማለታቸውን ተከትሎ በእስራኤልና በዋና አገሯ ዩናይትድ ስቴትስ ላይ ዓለም አቀፍ ጫና እየጨመረ ነው። በተለይ በየትኛውም ትላልቅ የኃይል ጥምረቶች ውስጥ ያልተካተቱ ሀገራት መሪዎች ጉባኤ ሊጀመር መሆኑ ዩናይትድ ስቴትስን የሚያሰጋ እንደሆነ የፖለቲካ ተንታኞች ጠቁመዋል። የአሜሪካ ድምጿ አኒታ ፓውል ይህ ሁኔታ እንዴት ዩናይትድ ስቴትስን ሊጎዳት እንደሚችል ገልጻ ያጠናቀረችውን ዘገባ ኤደን ገረመው ታቀርበዋለች። ዩናይትድ ስቴትስ እስራኤል ሀማስን ለማጥፋት የምታደርገውን ጥረት መደገፏን በቀጠለች ቁጥር ተግዳሮቶቹ እየገጠሟት ነው። የአውሮፓ ፓርላማዎች ሐሙስ እለት የሀማስ ወታደራዊ ቡድን ተወግዶ ሙሉ ለሙሉ ቋሚ የሆነ የተኩስ አቆም እንዲደረግ ጠይቋል። ጆሴፊና ፒቻር ነው የአውሮፓ ፓርላማ ምክትል ፕሬዚዳንት ናቸው። ምርጫው ክፍት ነበር። አሁን ምርጫው ተዘግቷል። በቃ ጸድቋል። ሐሙስ ለት ታዲያ ባይደን የተኩስ አቁም ጥሪውን ገና በግጭት ውስጥ ብዙ መንገድ አለን ሲሉ ተቃውመውታል። የእስራኤሉ ፕሬዚደንት ሀገራቸው እያደረገችው ባለው ተልእኮ ሁለት ሚሊዮን የጋዛ ነዋሪዎች በአስከፊ ሁኔታ መጎዳታቸውን ቢያረጋግጡም ነገር ግን ወደፊት መቀጠል እንጂ ሌላ ምርጫ የለንም ብለዋል። አይዛክ ሄርዞግ የእስራኤል ፕሬዚደንት በጋዛ ካለው ሰብአዊ ሰቆቆ አልሸሽም። አንድ ነገር ማወቅ ትፈልጋለህ፣ እኛ እናስባለን። ለእኛ ይሄ ህመም ሲሆን፣ ጎረቤቶቻችን ደግሞ በስቃይ ውስጥ ናቸው። ነገር ግን ጠላቶቻችን በማይታመን መጠን የመሠረተ ልማት ሽብር እየፈጠሩ ባለበት ሁኔታ ውስጥ እንደ የሰራሳችንን መከላከል እንችላለን። የፖለቲካ ተንታኞች ዋሽንግተን በአስር ሺዎች እየሞቱ ያሉበትን የእስራኤልን ተልእኮ መደገፏን በቀጠለች ቁጥር በዓለም አቀፍ ደረጃ ያላት ቁመና እየተዳከመ ነው ይላሉ። ኑሪታ ፓርሲ በኩዊንስ ተቋም ኃላፊነትን የተመለከተ አገዛዝ ክፍል ምክትል ፕሬዝዳንት ናቸው። በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ሩሲያ ከሁለት ዓመት በፊት ተገልላ ከነበረው በላይ በአሁን ሰዓት ዩናይትድ ስቴትስ በጋዛ የተነሳ ይበልጥኑ ተገልላለች። ይህ ሁኔታም ዩናይትድ ስቴትስ ሌሎች እንደ ሁቲ ያሉ በቀይ ባህር ላይ የንግድ መርከቦችን እያጠቁ ባሉ አማጽያንን በተመለከተ የምታደርጋቸው ጥረቶች ላይም እያገኘች ያለውን ድጋፍ አዳክሞታል። ብቸኛዋ በጥምረት የቆየችው ሀገር ዩናይትድ ኪንግደም ናት። እንደ ፈረንሳይ፣ ስፔንና ጣሊያን ያሉ ሀገራት ጥለው ወጥተዋል። በድጋሚ እንግዲህ ይህ የሚያሳየው በአሁኑ ሰዓት በአሜሪካና በአንዳንድ የቅርብ አጋሮቿ መካከል ባለው እጅግ የተለየ የፖሊሲ ፍላጎትና ለመስማማት የተነሳ የአሜሪካ በዓለም አቀፍ ደረጃ የማሳመን አቅም ምን ያህል እንደተዳከመ ነው። እንደ ደቡብ አፍሪካ ያሉና ቀድሞም ዩናይትድ ስቴትስ በቀጠናዎች ላይ ቁጥጥር ታበዛለች የሚሉ ሀገራት እስራኤልን ባለም አቀፍ ፍርድ ቤት እንዲከሱም አድርጓል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ በጋዛና በዌስት ባንክ እየተካሄደ ያለውን የዘር ማጥፋትና የሰዎች ጭፍጨፋ በብርቱ እናወግዛለን። በመጪዎቹ ቀናትም ደቡብ አፍሪካ በዩጋንዳ ከአለም ዙሪያ በተውጣጡና የልዩ ልዩ የኃይሎች ጥምረት አባል ካልሆኑ መቶ ሀያ ሀገራት ጋር በዩጋንዳ ስብሰባ ላይ ትታደማለች። አለም አቀፍ አካላትም በቅርበት የሚከታተሉ የፖለቲካ ተንታኞች ታዲያ ይሄ ዩናይትድ ስቴትስን ይጎዳታል ይላሉ። አንጃሊ ዳያል በፎርድሃም ዩኒቨርሲቲ የአለም አቀፍ ፖለቲካ መምህር ናቸው። ባይ ኢንዲኬቲንግ ዛት ዩናይትድ ስቴትስ የዓለም አቀፉን ፍላጎት በመጋፋት የእስራኤልን ጥቅም ለማስጠበቅ ያላትን ፍላጎት በማሳየቷ ብቻ ዓለም አቀፍ ተቋማት የሀያላን ሀገራት የፖለቲካ ፍላጎት ማስፈጸሚያ እንደሆኑ የሚጠቁምና ዩናይትድ ስቴትስም ተቋማቱን የምታታልልበት ሆኖ ይታያል። ክርክሮቹ እንደ ጦፉ ቢቀጥሉም በጋዛ አሁንም ጦርነቱና ሰብአዊ ቀውሱ ቀጥሏል። ለአኔታ ፓውል ዘገባ ኤደን ገረመው ከዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። አሁን የመጀመሪያው አጋማሽ ፕሮግራሞቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ሁለተኛው አጋማሽ አብዛኛው ዘገባዎቻችን የሚሆኑት በዛሬው ዕለት በተለያዩ የኢትዮጵያ አካባቢዎች በክርስትና እምነት ተከታዮች ዘንድ እየተከበረ ያለውን የከተራ በዓል የሚቃኙ ዘገባዎቻችን ናቸው። ወደዛው እናልፋለን። የጥምቀት ከተራ በዓል ከሌሎች አካባቢዎች በተለየ ድምቀት በሚከበርባት የጎንደር ከተማ ዘንድሮ ካለፉት ዓመታት በቁጥር እጅግ ያነሱ ተሳታፊዎችና ጎብኚዎች በተገኙበት እየተከበሩ መሆኑን ነዋሪዎች ተናግረዋል። ታቦታቱን ወደ ጊዜያዊ ማደሪያ በመሸኘት ላይ የነበሩ የአሜሪካ ድምፅ ያነጋገራቸው ምዕመናንም የዘንድሮ የከተራ በዓል ከወትሮ በተለየ የቀዘቀዘ ድባብ ታይቶበታል ብለዋል። በአማራ ክልል የተለያዩ አካባቢዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው ግጭትም ለተሳታፊዎች ቁጥር መቀነስ ምክንያት መሆኑን ነዋሪዎቹ ጠቅሰዋል። የጎንደር ከተማ አስተዳደር ቃል አቀባይ አቶ አበበ ላቀው ግን በዓሉን ለማክበር በርካታ እንግዶች ወደ ከተማዋ ገብተዋል ሲሉ ለአሜሪካ ድምጽ ተናግረዋል። በጎንደር ያለውን የጥምቀት በዓል አከባበር ለመቃኘት በስፍራው የምትገኘው አስቴር ምስጋናው ተጨማሪ ዘገባ አላት። ቁጥራቸው የበዛ የሀገር ውስጥና የውጭ ሀገር ጎብኚዎች የሚሳተፉበት እንዲሁም በምዕመናንና በሌሎች እንግዶች የሚደምቀው የጎንደር የጥምቀት ከተራ በዓል ዘንድሮ እንደወትረው አልሆነም ይላሉ ነዋሪዎች። ታቦት ወደ ማደሪያው በመሸኘት ላይ እንዳሉ በስልክ ያነጋግር ናቸው ነዋሪዎች ይህንን ከገለጹት መካከል ናቸው። የከተራ ባህል እየተከበረ ይገኛል። እኔ የሚገኘው እዛው ልደታ ማርያም አካባቢ ከሚገኘው ጎንደር ከአንዱ ታቦት አድባር ላይ የሚገኘው የተወሰነ ሰው አለ። እንደዚህ ቀደሙ ባይሆንም ያው እየተከበረ ነው። ግን የሰው ቁጥር እጅግ በጣም አነስተኛ ነው። ከዚህ ቀደም በርካታ የከተራ ባህለት እነዚሁ ጎንደር አክብር ያለው ከዛ ጋር አዛ አንጻር ሲታይ እኔ ዛለው ሳቦት እጅግ በጣም አነስተኛ ነው። ሌላው የፒያሳ ያሉ ሳቦታትም ወርዳ ወደ ጥምቀተ ባህሩ እንግዲህ፣ ከዚህ ቅደም እንደሚታወቀው ጎንደር አንዱ በድምቀት ጥምቀት የሚጠበቅበት ከሚከበርበት አካባቢ አንዱ ነው። ሆቴል ለራሱ እስከሚጠፋ ድረስ በርካታ ሰዎች ነበሩ ለጥምቀት በዓል የሚመጡ ሰደች ወደ ጎንደር እ ባለው በታሁን አሁን ባለፍ ጥምቀት ከተ ከተራ በዓል የሚከበርበት አካባቢ አንድም ትርኢት አላየሁም። ሌሎች ግን የተወሰነ አይተናል ሲሉ ሰምቻለሁ። ጓደኞች እኚህ አስተያየት ሰጪ ለበዓሉ መደብዘስ ምክንያት ያሉት ደግሞ የፀጥታ ስጋት አብዛኛው ሰው እኔም አቃቸውም እንደሚያውቁ ነው የነገሩን በዓለ ጥምቀት እና ያለው የፀጥታ ሁኔታ ነው ዋናው ምክንያት። በየዓመቱ በጎንደር ከተማ በድምቀት የሚከበረውን የጥምቀት ከተራ በዓል እንደሚያከብሩ የተናገሩት ስማቸውን ያልገለጹ ሌላ አስተያየት ሰጪም የዘንድሮ በዓል ተሳታፊዎች ቁጥር ያነሰ መሆኑን አስረድተዋል። በጣም በርካታ ታቦቶች ይወርዳሉ። ሆኖም ግን እነዚህ ታቦቶች ያው ነው የሚለኝ ሰው የለውም በቃ ቄቶች እና የሶስት ወረዱ ሚ አሁን ሲወርድ ብቻ ያለ ወድ የለም። ውጭ ቱሪስቶች ከአሁን በፊት በጣም ነበሩ ይታወቃል። በጣም የለም የውጭ ሰው ያለ መከፋቱ ለማሳየት ነው ለዓለም መከፋቱ ለማሳየት ነው። በአማራ ክልል የተለያዩ አካባቢዎች በመንግስት ኃይሎች እና በፋኖ ታጣቂዎች መካከል እየተካሄደ ያለውን ግጭት ተከትሎ አንዳንድ መንገዶች አሁንም እንደተዘጉ መሆናቸውን ነዋሪዎችና የትራንስፖርት አገልግሎት ሰጪዎች አረጋግጠዋል። ጋብ እያለና እያገረሸ የቀጠለው ግጭት የጸጥታ ስጋት የፈጠረባቸው አካባቢዎችም አሉ። ከሳምንት በፊት በጎንደር ከተማና አካባቢዋ በመንግስት የፀጥታ ኃይሎችና በፋኖ ታጣቂዎች መካከል የተካሄደው ግጭት ደግሞ ተጨማሪ ስጋት መፍጠሩን ነዋሪዎቹ ይገልጻሉ በዘንድሮ የከተራ በዓል ተሳታፊዎች ቁጥር የቀነሰውም በዚህ የፀጥታ ስጋት ምክንያት መሆኑን ያምናሉ የጎንደር ከተማ አስተዳደር ቃል አቀባይ አቶ አበበላቀው ግን በዘንድሮ በዓል በርካታ ተሳታፊዎች መገኘታቸውን ገልጸዋል ዛሬ ለአሜሪካ ድምጽ አስተያየታቸውን የሰጡት ቃል አቀባዩ በከተማዋ ለዛሬው የከተራ በዓልም ሆነ ነገ ለሚከበረው የጥምቀት በዓል በርካታ ጎብኚዎች መግባታቸውን ይናገራሉ ሰፊ እንግዳ እየገባ ነው። እኛም በተወሰነ መልኩ ሄደን እንግዶችን ኤርፖርት መቀበል ጀምረናል። ተጨማሪ ፍላይቶች ስለተጨመሩ እንግዶችን የመቀበል ስራ እየሰራን ነው። አብዛኛውን ግን ወደ ሆቴሉ ያረፈ ነው። እስከ ትናንት ማታ ድረስ ዛሬ የመጡትን ነው እየተቀበልን ያለ ነው። ከባለፈው የተለየ ስሜት የለውም። አሁን በምናየውን ከተማው ላይ ሞቅ ደመቅ ብሏል። እንቅስቃሴው በጣም ጥሩ እንቅስቃሴ ነው ያለው ተልመደባ እንቅስቃሴ ያለ ጥሩ እንቅስቃሴ ነው። አብዛኛው ወደ ቤተክርስቲያኖች ሰው አልባሳቱን ለብሶ ወደ የቤተክርስቲያኑ ታቦታትን ለማውጣት እንቅስቃሴ እያደረገን ያለው የፀጥታ ጉዳይ አንድም ስጋት የለብን ነው የተለየ ትምህርት ተሰቶታ እንግዲህ በዓሉ በሰላም ይከበራል። እኛም በተወሰነ መልኩ ሂደን እንግዶችን ኤርፖርት መቀበል ጀምረናል ተጨማሪ ፍላይቶች ስለተጨመሩ እንግዶችን የመቀበል ስራ እየሰራን ነው። አብዛኛው እንግዳ ወደ ሆቴሉ ያረፈ ነው። እስከ ትናንት ማታ ድረስ ዛሬ የመጡትን ነው እየተቀበልን ያለ ነው። ከባለፈው የተለየ ስሜት የለውም። አሁን በምናየውን ከተማው ላይ ሞቅ ደመቅሯል። እንቅስቃሴውም በጣም ጥሩ እንቅስቃሴ ነው ያለው ተለምደ እንቅስቃሴ አለ ጥሩ እንቅስቃሴ ነው። አብዛኛው ወደ ቤተክርስቲያኖች ሰው አልባሳቱን ለብሶ ወደ የቤተክርስቲያኑ አቦታትን ታቦታትን ለማውጣት እንቅስቃሴ እያደረገ ነው ያሉ። የጸጥታ ጉዳይ አንድም ስጋት የለብን ነው። የተለየ ትምህርት ተሰጥቶታል። እንግዲህ በዓሉ በሰላም ይከበራል ብለን ነው እኛ የምጠብቅ። የከተራ በዓል ዛሬ በተለያዩ የአማራ ክልሎችና ሌሎች የኢትዮጵያ አካባቢዎችም ተከብሯል። ለአሜሪካ ድምጽ አስቴር ምስጋናው። በተከታይ ወደ አዲስ አበባ ስናልፍ ደግሞ የጥምቀት ከተራ በዓል በአዲስ አበባ ከተማ በሃይማኖታዊ ስነ ስርዓቶች ተከብሯል። ታቦታትም በበርካታ የኦርቶዶክስ እምነት ተከታዮች ታጅበው ወደ ማደሪያቸው አምርተዋል። ወደ ጃንሜዳ ጥምቀተ ባህር ታቦታትን እየሸኙ አግኝተናቸው አስተያየታቸውን የሰጡን ምዕመናን ኢትዮጵያውያን ከኢየሱስ ጥምቀት በመማር አንድነትን ሊጠብቁ ይገባል ብለዋል። የሀገሪቱ ችግሮች በውይይት እንዲፈቱም ጠይቀዋል። ዘጋቢያችን ኬኔዲ አባተ አዲስ አበባ ያሰናዳው ዘገባ ቀጥሎ ይቀርባል። 2016 ዓ ም የጥምቀት ከተራ በዓል በዚህ በአዲስ አበባ በድምቀት በመከበር ላይ ነው የሚገኘው። በአሁኑ ሰዓት ታቦታት ከየደብራቸው ወጥተው ወደ ጃን ሜዳ የታቦት ማረፊያ በማምራት ላይ ነው የሚገኙት። ህዝበ ክርስቲያኑም ታቦታቱን በዝማሬና በልዩ ልዩ ሃይማኖታዊ ስነ ስርዓቶች አጅቦ በመሸኘት ላይ ይገኛል። ولكن اصبحت مجموعه من المطارات التي تتمتع بها بها المطارات التي سبوم ملئك ሰይፉ አበበ እባላለሁ። በመጽሐፍ ቅዱስ ምሳሌነት እንደምንማረው ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ለመጠመቅ የሄደበት ነው። ይሄ እንግዲህ ምሳሌነቱን አብነት በማድረግ ታቦታት ከየአብያተ ሻናት በመነሳት በየጠበል ወይም ውሃ ወደ ተከተረበት ወይም ወደ ተገደበበት አካባቢ ያርፋሉ። እንግዲህ አሁን እያን የድን እያለን ያለነው ወደ ጃል ሜዳ አካባቢ ነው። ዋናው አላማው፣ መንፈሳዊው አላማ ነው። በረከት ከባህሉ በረከት ለማግኘት ነው። ሁላችንም የምንነሳ በተጨማሪም ማህበራዊ ፋይዳ አለው። አንድነቱ፣ ህብረቱ፣ ስምምነት ሁሉም ሰው እየተጠባበቀ እየተከባበረ ነው ባህሉን እያከበረ ያለው። እንግዲህ የኢትዮጵያውን ያለችበት ሁኔታ አሁን ወንድማማት እርስ በራሳዎች ናቸው፣ እየተጎዳዳን ያለ ነው። ይሄ ነገር በእግዚአብሔር በቸርነት፣ በእግዚአብሔር በጸሎት፣ በአባቶቻችን ጸሎት እንሻገራለን ብዬ ተስፋ በእውነት አደርጋለሁ። ይህ መመንም በምንም ሁኔታ ውስጥ በራብ በጦርነት በኑሮ ውድነት ውስጥ ባልሆንም ይህን የመከራ ጊዜ እንደምንሻገረው ተስፋ በማድረግ ነው እየተጓዘን ያለ ነው። እንግዲህ እኔ የፖለቲካ አካላትም ተረጋግተው ልዩነታቸውን በጠረጴዛ ቴብል ላይ ሆነው እንዲፈቱት ነው እኛ የምንጠብቀው። ዶክተር ብምታይ ተስፋ ዶሚሽያን ተከታይ ነኝ የጥምቀት በዓል በኦርቶዶክስ ተዋህዶ ቤተክርስቲያን የሚከበርበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በ33 አመቱ ወደ ዮርዳኖስ ባህር ሄዶ ተጠምቆ ዲያብሎስ በአዳምና ሔዋን ላይ ጽፎት የነበረውን ደብ የደመሰሰበት ልጅነትን እሱ ተጠምቆ ለእኛ ልጅነት ያስገኘበት ቀን ስለሆነ በዚህ ምክንያት እናከብረዋለን ማለት ነው። ወደዚህ ምድር የመጣው ሰዎችን ለማዳን መልካሙን መንገድ ለማሳየት የፍቅርን የሰላምን መንገድ ለማሳየት እርስ በርሳችን መከባበር፣ መዋደድ እንዳለብን ለማሳየት ነው የመጣው እና እኛ ደግሞ እርስ በርሳችን በመተሳሰብና በመዋደድ መተዛዘን እንዳለባቸው ሀገራችን ሰላም መጠበቅ እንዳለባቸው እንዳለብን ዓለማችንም ሰላም መጠበቅ እንዳለብን የምንማርበት በዓል ነው። ስሜ በአሻዳኛቸው አስረት እባላለሁ። ጌታችን እየሱስ ክርስቶስ ሲጀመር ትውልድም በጥምቀት ያነጻበት ከሀጢያት ያነጻበት ዕለት ነው። ለእኛ ለዝንዶቹ በተለይ በአሁኑ ሰዓት ብዙ ችግርና መከራ ያለብንና ብዙ ስቃይ የሚወርድብን ስለሆነ ለኢትዮጵያውያን በእውነቱ በአሁኑ ሰዓት ክፋት ከመስራት በበጎነት፣ በመልካምነት ጥሩ ነገርን መስራት፣ መልካም ነገር ማሰብ፣ ነገሮቹ ሁሉ በበጎነት አይተን ለትውልድ መተላለፍ የሚገባውን ነገር መልካም ነገር ማድረግ ብቻ ነው። አሁን በጃን ሜዳ ጥምቀተ ባህር ነው የሚገኘው። ማደሪያቸውን በዚህ በጃን ሜዳ የሚያደርጉት ታቦታትም በአሁኑ ሰዓት ከቀኑ 11 ሰዓት አካባቢ ነው ወደ ማደሪያቸው ገብተዋል። በነገ ዕለት ደግሞ የጥምቀት ስነ ስርዓት በጠዋት የሚከናወን ይሆናል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ከአዲስ አበባ ደግሞ ወደ ትግራይ ክልል እናመራና በመቀሌ ያለውን አከባበር ደግሞ እንመለከታለን። በጦርነት ምክንያት በመቀሌ ከተማ ለአራት ዓመታት ሳይከበር የቆየው የኢየሱስ ክርስቶስ የጥምቀት በዓል ዛሬ ለመጀመሪያ ጊዜ በአደባባይ ተከብሯል። በዓሉ እንዳለፉት ዓመታት በአጥቢያ አብያተ ቤተ ክርስቲያናት ያከብሩ እንደነበር የገለጹ የበዓሉ ታዳሚዎች ዘንድሮ በአደባባይ ማክበራቸው እንዳስደሰታቸው ገልጸዋል። ሰላም በመስፈኑ ነው በአደባባይ ማክበር የቻል ነው በመሆኑ በመሆኑም ሰላሙ መጠናከር አለበት ብለዋል ነዋሪዎቹ። ሙልጌታ ጽብሐ ተጨማሪ አለው። በመቀለ ከተማ ታቦታት ታጅበው ጥምቀት ወደሚከበርበት ሰውሒ ንጉስ የተባለ ስፍራ እየሸኙ ያገኘኋቸው ሳጅን የማነ በይነ ለአመታት የናፈቁትን የጥምቀት በዓል በአደባባይ ማክበር በመቻላቸው መደሰታቸውን ተናግረዋል። ተመስገን ለፈጣሪ ላለው ይሄ ሁሉ ጊዜ አሳልፈን እዚህ በመድረሳችን ከህዝባችን ጋር ተሰባስበን እንደዚህ በመውጣታችን ተመስገን እላለሁ። ወደ ጥምቀተ ባህሩ እየወረድን ነው። መንቀሳቀስ አልነበረም፣ ችግር ነበር። የሰው ልጅ በየቦታው መንቀሳቀስ አይችልም፣ በነፃነት መሄድ አይችልም ነበር። ከቤተ ክርስቲያን ውስጥ በርሜል የውሃ በርሜል ይከራያለን፣ እናመጣለን እዛ ውስጥ ሆነን ከቤተክርስቲያን ነው መቃም፣ እናከብረው ከዛ ቤተክርስቲያን አከበር መጨፈር የለም። ዞረ አወት እናስከብተህ ቶሎ ብለ ሾልኮ ወደ ቤት መግባት ነው እንጂ ሌላ እንደዚህ የሚባል ነገር የለም። በዓሉ ያከበሩት ሰላም በመስፈኑ ምክንያት መሆኑን የገለጹት ሳጅን የማነም ይህ ሁኔታ መጠናከር እንዳለበት ገልጸዋል። በወደፊቱም እንደገና በየቦታው ተፈናቅሎ ያሉ ሰዎች ቢኖሩ በየቦታቸው ገብተው በየአገራቸው በየቀያቸው ገብተው እንደዚህ ቢከበር ደስ ይላል። ሰላም ለሰው ልጅ ሰላም ሰላም ካለ ደሃም ቢሆን ሀብታም ቢሆን ሰላም ካለ ሰርቶ ይበላል። ሰላም ይመስል ነገር ያገኝ። ሰላም ለሁሉ ሰብ ሰላም። ወይዘሮ መረስዒት አብርሃ ሌላዋ የበዓሉ ታዳሚ ናቸው። ካብኡ ማሓረና ወደዋይ መዓረ ከፍና ካለፈው ጊዜማ ፈጣሪ ይማረን ልጄ። ይህንን ሁሉ ደስታ ቤት ውስጥ ተቀምጠን አጥተነው ነበር። ተጨንቀን እያለቀስን እንውል ነበር። አሁን ግን በፈጣሪና በልጆቻችን እዚህ ደርሰናል። በጣም ናፍቆይ ነበር። እንዲህ እንደምታየኝ ተጫዋችና ጨፋሪ ነኝ። ይህ ጊዜ መቼ ይመጣ ይሆን ስል ነበር። አሁን መጥቶልኝ የልቤ ሰምሮልኛል። ሰላም ስለሆነ ይህን በዓል በድምቀት አከበር ነው እንጂ ከአሁን በፊት እየሮጥንና እየሸሸን እንውል ነበር። ልጆቻችን የመጡት መጥተዋል። የቀሩትንም መንግስተ ሰማያት ይውረሱ። እኛ በዓሉን በልበ ሙሉነት እያከበርን ያለነው ሰላም ስለመጣ ነው። ሰላም አምሳያ የላትም እንጠብቃት። የሰንበት ትምህርት ቤት ተማሪዋ መርሃዊት ኪዳነ ማርያም በበኩሏ ከሁሉም አብያተ ክርስቲያናት አማኞች መዘምራንና ካህናት ተሰባስበው በጋራ የጥምቀት በዓል ማክበራቸው ከ2012 ዓ ም በፊት የነበረውን የበዓል ስሜት አምጥተዋል ብላለች። ክርስቲያን ሁሉም በአንድ በባህር ለመጠመቅ ይሄድ ነበር። ሁሉም ክርስቲያናት እንሰበሰብ ነበር። ባለፉት ሶስት ዓመታት ግን ይህንን አልነበረም። በአጥቢያ ቤተ ክርስቲያን ነው። የብቸኝነት ነገር ነው። ሰላሙም አልነበረም። ድሮንም እንዳትመጣ ተብሎ ቶሎ ተጠምቀን ነው ወደ የቤታችን እንሄድ አንዘምርም አናመሰግንም ነበር። አሁን ግን ሰላም ስለተገኘ ወደ አደባባይ ወጥተን ተሰብስበን እየዘመርን እያመሰገንን ነው ያለ ነው። አሁን ተሰብስበን በምድር ላይ የሆነ ገነት ያለ ያክል ማለት ነው ነው የሚሰማ እና በጣም ደስ የሚል ነው። ከወንድም እህቶቻችን ጋር ተሰብስበን ነው እያመሰገንን ያለ ነው። መምህር ዳንኤል ተመስገን በመቀለ ቅዱስ ሚካኤል ቤተክርስቲያን የሀዲስና የቅኔ መምህር ናቸው። ያለፉት ዓመታት የነበረው ጦርነት አማኞች በዓላቸው እንዳያከብሩ ያስተጓጎለ ነበር ብለዋል። አይደለም አደባባይ ወተን ወጥተን ሃይማኖታዊ በዓላት እና ባህላዊ በዓላት ለማክበር ይቅርና ከቤት ወደ ደጅ መውጣት የሆነ ሱቅ ቤት ለሆነ ነገር መግዛትም በጣም ከባድ ነበር። የጨለማ ዘመን ነበር። የችግር ጊዜ፣ የሀዘን ጊዜ በአት ብዙ ቤተሰቦቻችን ያጣንባቸው ዘመናት ነበሩ። በጣም ክፉ ዘመን ነበር። እሱ እንኳን አለፈ። አሁንም ሙሉ በሙሉ ሰላም እንዲሆንና ሰላም አግኝተ እግዚአብሔር እንድናከብር ሃይማኖታዊ በዓላቶቻችንን አደባባይም ይሁን በቤተ ክርስቲያን በድምቀት በሰላም እንድናከብር እግዚአብሔር በቸርነቱ ይረዳን ዘንድ እግዚአብሔርን እየፈራን ማክበር አለብን ነው ምንለዋል። የዛሬ በዓል በናፍቆት የምንጠብቀው በዓል አይደለም። ከአራት ዓመት ቆይታ በኋላ አንድ ዓመት ራሱ መቼ ይደርሳል እያልን የምናፍቀው ታላቅ በዓላችን ነውእና ስለዚህ ከአራት ዓመት ቆይታ በኋላ ስናገኘው ይህን በዓል በጣም በናፍቆት ነው ያገኘ ነው። በድምቀት ነው እየተከበረ ያለው። አሁን በሰላም ነው እየተከበረ ያለው። ደስ ብሎን እያከበር ነው ያለ ነው። ይህ በዓል ማክበራችን ተሰባስበን ከአራቱ አቅጣጫ እግዚአብሔርን በዝማሬ እያመሰግን ታቦታችንን ይዘን ወደ ባህረ ጥምቀቱ መውረዳችን የሰላም ፍሬ ነው፣ ሰላም ስለሆነ ነው። ሰላም ከሌለ ይህን ማድረግ አንችልም ነበር። የጥምቀት በዓል ሰላምና ፍቅር የሚሰበክበት በዓል ነው ያሉት መምህር ዳንኤል፣ ይህም አማኞች በተግባር ማሳየት አለባቸው ሲሉ ተናግረዋል። ይህ እግዚአብሔር ባህሪ ራሱ ሰላም ነው፣ ባህሪው ሰላም ነው፣ ባህሪው ፍቅር ነው። የፍቅር አምላክ የሰላም አምላክ ተብሎ ይጠራ ራሱ ማለት ነው። እኛ ስናከብር በዓላትም ስናከብር ሰላማዊያን ሰዎች መሆን አለብን ማለት ነው። ሰላም ከውስጥ ነው የሚጀምረው። መጀመሪያ አንድ ሰው ከራሱ ጋር መታረቅ አለበት። ከራሱ ጋር ሰላም ከሆነ ቤተሰብ ጋር ሰላም መሆን ይችላል። ከጎረቤት ጋር እንዲሁ እያለ እስከ አገር ይደርሳል ማለት ነው። ሰላም ትሰፋለች። ስለዚህ የሰላም ምንጭ ከልባችን ውስጥ ነው መጀመሪያ። የጥምቀት በዓል በትግራይ በክልል አቀፍ ደረጃ በማይጮ ከተማ እየተከበረ ይገኛል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም የጥምቀት ከተራ በዓልን አስመልክቶ ዘጋቢዎቻችን በኢትዮጵያ የተለያዩ አካባቢዎች ያለውን አከባበር ቃኝተው ያላደረሱን ዘገባዎች እናመሰግናለን። በዓሉን የምታከብሩ መላው የክርስትና እምነት ተከታዮች በሙሉ መልካም የከተራ በዓል መልካም የጥምቀት በዓል እንዲሆነላችሁ እንመኛለን። ድምፃዊት የማርያም ቸርነት ወይም በመድረክ ስሟ የማ በድምፅ የሬዲዮ ሙዚቃ ትምህርት ቤት መምህሩ ኢዮኤል መንግስቱ ደግሞ በዝግጅትና በቅንብር ያዋሃዱት የደጋ ሰው የሙዚቃ አልበም የተለያዩ የሙዚቃ ባህሎችን ያዛመደ አዲስ ስራ ነው። ኤደን ገረመው ሁለቱን ባለሙያዎች አነጋግራ ተከታዩን አዘጋጅታለች። እጆቼን እሳቱ እስከትቼ ባነድም ቁርጥምጥም ቁርጥምጥም ገላሲና ካካኝ ሰሞኜ ቅልጥልጥ ትርትር ድንግት ግጥ። አዲስ አበባ ተወልዳ ያደገችው የማርያም ቸርነት ቤተሰቦቿ ይጠቀሙበት የነበረውን የቁልምጫ ስም ለመድረክ ስሟ መጠሪያነት መርጣ የማ ተብላለች። የማ የተለያዩ የእንግሊዝኛ ዘፈኖችን ማዳመጥና ማዜም የጀመረችው በልጅነቷ እንደነበረ ትናገራለች። በጊዜ ሂደት ድምፃዊ የመሆን ፍላጎት እንዳደረባት የምትገልጽ የማ ሸራተን አዲስ ሆቴል በሚገኘው ኦፊስ ባር ውስጥ ከሚሰሩ የሙዚቃ ባንዶች ጋር ተቀላቅላ ስራ መጀመሯንም ነው የምታስታውሰው። ከአዲሱ አልበማ አዘጋጅ አቀናባሪና የሙዚቃ መምህር ኢዮኤል መንግስቱ ጋር የተገናኘችውም ስራ ከጀመረች ከሶስት ወራት በኋላ ነበር። ስሜት ስሱ ነኘዋ ሰው ቆለኛ ተራራናት ወጣ አፍቅሬ ደገኛ ደመናውን ቁልቁል አዘቅ ዝቅ ያየው ፀሐይ ሳትጋረድ ይበርደኛል ምነው እና ሊማሞቴ ነው ቆለኛ ነኝና አያረ ስሜት እቶናማው ፍቅር። ከሰባት በላይ ትላልቅ ሙዚቀኞች የተሳተፉበትና ረዥም የዝግጅት ጊዜን የወሰደው የደጋ ሰው የሙዚቃ አልበም ተጠናቆ ሲለቀቅ የማ አልበሙ በተለቀቀ በጥቂት ቀናት ውስጥ ያገኘችው ይህ አድናቆት እንደከበዳት ከአሜሪካ ድምጽ ጋር በነበራት ቆይታ ተናግራለች። ተጽዕኖ አሳድራብሻለች ለሚለው እሱን ለመመለስ ይከብደኛል ማለት ጂጂን ማዳመጥ በደንብ የጀመርኩት ላይቭ ሙዚቃ መጫወት ከጀመርኩ ከወራቶች በኋላ ነው እና ከዛ በፊት ብዙ ጊዜ እኔ ጅማሬ የነበረው በእንግሊዝኛ ሙዚቃ ነበረ። እንግሊዝኛ ሙዚቃ ነው ማዳምጠው ምዘፍ ነው የነበረው። ከባድ አስተያየት ነው። ለምን ትልቅ ሙዚቀኛ ናት ዲጂ እና በእሷ መለካት ራሱ በጣም ከባድ ነው ለእኔ። በጣም ነው ማከብራት በጣም ነው መወዳት። ትልቅ ናት እና እኔ ይገባኛልም የሚለውን ሁላ አላስብም። ግን ለኔ ትልቅ ክብር ነው በጣም ትልቅ ክብር ነው እጅግ በጣም ትልቅ ክብር ነው ለእኔ። የማ በልጅነቷ የተገራው ድምጿ የሙዚቃ አቅሟን የተረዳ ባለሙያ እጅ ላይ የጣላት በጊዜ ነበር። የደጋ ሰው አልበም አዘጋጅ አቅራቢና አዋሃጅ ግጥምና ዜማ በመድረስ እንዲሁም ደግሞ አልበሙን ለህትመት ያበቃው የያሬድ ሙዚቃ ትምህርት ቤት ዳይሬክተር ኢዩኤል መንግስቱ ከየማ ጋር የተዋወቁበትና የአልበሙ ዝግጅት የተጠነሰሰበትን ሂደት አጋርቶኛል። እኔ የምጫወትበት የሙዚቃ ባንድ ውስጥ አጋጣሚ ከኛ ጋር ትጫወት የነበረች አንድ ሌላ ድምፃዊት ወደ አሜሪካ ሙቭ አድረገችና ግን አጋጣሚ የማርያም ጓደኛ ስለነበረች ሸራተን ከሚጫወትበት ቦታ እኔ ወደ ምጫወትበት የነበረው ራማዳ ሆቴል ይዛት መጣች። ከዛ ትውቃችን በዛ ነው የጀመረው። እንግዲህ መጀመሪያ ሳውንቼክ ላይ አስታውሳለሁ ወደ አስራ አንድ ሰዓት ተኩል ወደ አስራ ሁለት ሰዓት አካባቢ ይመስለኛል። ሳውንቼክ ላይ ነው ይዛት የመጣችው እና ድምፃን ሰማነው ኢምፕሬስ አድርገኝ ዋው አልኩ። ከዛ ያው መታወቅ መጣ። ሪሄርሳል ወይም ጥናት ላይ መገናኘት ጀመርን። ለመጀመሪያ ጊዜ ግን እንደ ቀልድ ነው፣ ሲሪየስም አልነበርም። እንዲሁ ስናጠና የምናጠናውን ነገር ሪከርድ እናደርግ ነበርና ድምፅ ውስጥ አንድ ዘፈኝ ዘፈኝ ብያት የጋሽ ግርማ በየነን እንደርጎ የነጡት የሚለውን ሙዚቃ በማይክ ዝም ብለን በቃ ቀለል አድርገን ተጫወተችው። በጣም ይደንቅ ነበረ። በጣም የሚገርም ነበር። አውትፑቱ በጣም የሚገርም ነው። ከዚህ በፊት ደጋግሜ ግሜ ብያለው ልክ ብዙ በጣም አንዳንድ ሰው በጣም ጎበዘፋኝ ሆኖ ሪከርዲንግ ላይ ግን ጥሩ ላይ መጣ ይችላል። ሲቀዳ ሲሰማ የኤማ ላይቭም ጥሩ ነበር የሰማሁት። ከዛ ሪከርዲንጉ ላይ ደግሞ በጣም ጭራሽ በጣም በቃ ወደፊት ሄደ። ከሪ ከላይቭም በላይ በጣም ወደፊት ሄደ። ልክ በምስል ፎቶጀኒክ እንደምንለው ነው የሆነውና የመጀመሪያው ሞመንት ድምጿን የሰማሁበት ሞመንት ያ ነው። እና ታለንቷንም በደንብ የበለጠ ሰርች እንዳደረግና እንዳይ የጋበዘኝ አጋጣሚ ያ ነው የማ እንደ ጀማሪነቷ ብዙ ገቢን ሊያመጣ ወደሚችል የገበያ ስራ ላይ ትኩረት ሳታደርግ፣ የተለያዩ ሀገር በቀል ድምፆችና ሙዚቃዎች ላይ ለመስራት እንዲሁም ለመመራመር ፈቃደኛ በመሆኗና በታታሪነቷ ከሙዚቃ መምህር ኢዩኤል መንግስቱ አድናቆት ተችሯታል። ለሁለት ዓመታት ለተጠጋ ጊዜም ለስራው ከፍተኛ የሆነ ትጋት ማሳየቷንም ጨምሮ አድንቋል። ከዛ በኋላ አልበም እንድንሰራ ጥያቄ ያቀረብኩላት፣ ምክንያቱም አሁን የሰራ ነውን አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም ሀፕን አያደርግም ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የሚታወቀውን የሙዚቃ ትሬንድ እና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው እንጂ እንደዚህ ግጥሙ ጠጠር ያለ የሙዚቃው ሀሳብ ትንሽ ገዘፍ ያለ እና እንደዚያ ነገር ውስጥ መግባት ይፈራል ምክንያቱም ሪስክ ነው ብሎ ስለሚያስብ ና በዚህ አጋጣሚ የማን በጣም ነው መመሰግናት ይህን እምነት እኔ ላይ ጥላ ፍቃደኛ ስለሆነች ማለት ነው። እና ከዛ በኋላ ነው እንግዲህ እሷን ታለንት ወደ ፕሮዳክሽን ለማምጣት አሰቡ የመጣው። ምንም እንኳን የማ በደጋ ሰው አልበም ጎልታ ብትወጣም ከዚህ ቀደም ለህዝብ የደረሱ ስራዎችም አሏት። በመጀመሪያ በመጀመሪያ በንትን ቅኔ ነው ሀገር የተሰኘ ብዙ አርቲስትን ያሳተፈ ለኮቪድ ጊዜ የተሰራ ሙዚቃ ነበረ እዛ ላይ የመጀመሪያ ስራዬ ነው። ቀጥሎም አንድ ሲንግል አውጥቼ ነበር በሌላ የሙዚቃ ዘውግ ውስጥ ያለ ማለት ነው። አንድ ሲንግል አውጥቼ ነበር። ከዛ ቀጥሎ ደግሞ ዶቃ የተሰኘ ይሄ አልበምን ከመውጣቱ በፊት ደግሞ አንድ የሰራሁት አለ። ሳውንድ ትራክ ነው። ዶቃ የተሰኘ ፊልም ላይ ሳውንድ ትራኩን እኔ ነኝ የተጫወትኩት። የደጋ ሰው ከምዕራብ አፍሪካው ኮራ እስከ ኢትዮጵያዊቱም እንዲሁም የአውሮፓ ሀገረሰብ የሙዚቃ መሳሪያዎች ጥቅም ላይ የዋሉበት ከሙዚቃ ቅንብሩ ለገበያ እስከዋለበት ጊዜ ድረስም ከፍተኛ የሆነ ጥንቃቄ የታየበት፣ ለአልበሙ ማስታወቂያም ዘጋቢ ፊልሞችና ለየት ያለ ድረገጽ የተዘጋጀለት ሲሆን የአልበሙ የጀርባ አጥንት የሆነው ኢዩኤል መንግስቱ ለአልበሙ ከወጣው ገንዘብ ይልቅ ትኩረት እንዲደረግ የሚሻው አልበሙን ልዩ በሚያደርጉት ነገሮች ላይ መሆኑን ይናገራል። እንግዲህ ይሄን አልበም ለየት ያደርገዋል ብዬ የማስበው ነገር ብዙ ነገር ነው። አንደኛው ነገር የመሳሪያ ስብጥሩ ነው። የመሳሪያ ስብጥሩ በተለይ ሀገር በቀል የሆኑትን በየትኛው የዓለም ክፍል ያሉ ፎክ ሚዚክ ኢንስትሩመንት የሆኑትን ሀገረሰብ ይዘት ያላቸው የሙዚቃ መሳሪያዎችን እዚህ ሙዚቃ ላይ ኢንኮርፖሬት ማድረጋችን አንደኛው ለየት ያደርገው እሱ ነው። ቅድም እንደተባለው ኮራ ተጠቅመናል ከምዕራብ አፍሪካ ጊታር ይሁን እንጂ የተጠቀምነው ጊታር ኢን ሴንስ የትም ዓለም ላይ ጊታር ጊታር ነው። ግን አጫወቱ በየዓለም ላይ ያለው የጊታር አጫወት የተለያየ ነው። አውሮፓ ውስጥ ያለው የጊታር አጫወት ሌላ ነው። ጃዝ አሜሪካ ውስጥ ያለው አጫወት ሌላ ነው። አፍሪካ ውስጥ ያለው አጫወት ሌላ ነው። ለምሳሌ የተዋረግ ካልቸር ወይም የምዕራብና የሰሜን አፍሪካ የሙዚቃ ባህል የሆነውን የተዋረግ የሙዚቃ የጊታር አጫወት ተጠቅመናል። ካላባሽ አድማጮችና ተመልካቾቻችን ከየማና ከኢዮኤል ጋር የነበረን ሙሉ ቆይታ በዌብሳይታችን ላይ ታገኙታላችሁ። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከብርሃን ጋር ሳስተናግዳችሁ የነበርኩት ስመኞች የቆየነኝ ደናደሩ